ማስታወስ መርሳት፣ አለበት ያለባት መተከም፣ መፈለግ መቻል፣ ፈገግ ማለት፣ መመልከት፣ ማዳመጥ፣ ዋጋ ማስወጣት፣ መርዳት፣ ማብሰር፣ መውደድ፣ ተስፋ ማድረግ፣ መፍራት፣ ማቆ